spool በሳምንቱ መጨረሻ ላይ በተለያዩ የአውሮጳ ከተሞች ውስጥ በተደረጉ የማራቶን ሩጫ ፉክክሮች ኢትዮጵያውያንና ኬንያውያን አትሌቶች አሸናፊ ሆኗል። በአፍሪቃ ኮንፌዴሬሽን ዋንጫ ቅዱስ ጊዮርጊስ ድል ቀንቶታል። ወደ ታንዛኒያ ቀናው ውላይታ ዲቻ ግን ተሸንፏል። በእንግሊዝ ፕሪምየር ሊግ እና በአውሮጳ ሻምፒዮንስ ሊግ ሰሞኑን ተደጋጋሚ ሽንፈት የደረሰበት ማንቸስተር ሲቲ ባለፈው ሳምንት በዜሮ የሸኘው ሊቨርፑልን ነገ በሜዳው ሊበቀል ቀጥሯል። ነገና ከነገ በስቲያ የሻምፒዮንስ ሊግ የሩብ ፍጻሜ አራት ግጥሚያዎች ይከናወናሉ ተጨማሪ ዘገባዎች ይኖሩናል አብራችን ቆዩም። አትሌቲክስ በሳምንቱ ማሳረጊያ በተለያዩ የአውሮጳ ሀገራት በተከናወኑ የማራቶን ሩጫ ሽቅድምድሞች ኢትዮጵያውያን በወንድና በሴት ውጤት ቀንቷቸዋል። ትናንት ቱርክ ኢስታንቡል ከተማ ውስጥ በተከናወነው የግማሽ ማራቶን የጎዳና ላይ ሩጫ ፉክክር ኢትዮጵያዊው አምደወርቅ ዋለልኝ በድንቅ ሁኔታ 59 ደቂቃ ከ50 ሰከንድ በመሮጥ በአንደኛነት አጠናቋል። 17 ሰከንዶች ዘግይቶ የሁለተኛነት ደረጃውን ያገኘውም ሌላኛው ኢትዮጵያዊ አትሌት አሰፋ ተፈራ ነው ቱርካዊው ካንኪጌን ካሰፋ ለጥቂት በአንድ ሰከንድ ተበልጦ የሶስተኛ ደረጃ ለአዘጋጁ ሀገር እንዲሆን አድርጓል። በዚህ ውድድር በሴቶች ዘርፍ ኢትዮጵያውያቱ አባበል የሻኔና ሮዛ ደረጀ አንደኛና ሁለተኛ ሆነው ተከታትለው በመግባት ድል ተቀዳጅቷል። አባበል ርቀቱን ለማጠናቀቅ የፈጀባት ጊዜ አንድ ሰዓት ከ6 ደቂቃ ከ22 ሰከንድ ነው። ከዚያም ከ45 ሰከንድ በኋላ ሮዛ ስትገባ ኬንያዊቷ ዲያና ኪፒዮኬ ሶስተኛ ወጣችው ሮዛ ከገባችበት ሰዓት 55 ሰከንድ በኋላ ነው። በዚህ ውድድር ሌላኛዋ ኬንያዊትን ተከትላ የአምስተኛ ደረጃን ያገኘችው ኢትዮጵያዊቷ እታገኝ ወልዱ ናት። ጣሊያን ሮም ከተማ ውስጥ በተከናወነው የማራቶን ሩጫ ደግሞ በሴቶች ምድብ ኢትዮጵያዊቷ ረሃማ ቱሳ በሦስት ተከታታይ ዓመታት ለሶስተኛ ጊዜ አሸናፊ መሆን ችላለች። ረሃማ ውድድሩን በአንደኛነት ለማጠናቀቅ የፈጀባት ጊዜ ሁለት ሰዓት ከ23 ደቂቃ ከ46 ሰከንድ ነው። በዚህ ውድድር ትውልደ ኢትዮጵያዊቷ የባህሬን ሯጭ ደሊላ አብዱል ቃድር ከሶ ሰከንድ በኋላ ተከትላ በመግባት የሁለተኛ ደረጃ አግኝታለች። የሶስተኛ ደረጃውን ኬንያዊቱ አትሌት አሊስ ኪቦር ወስዳለች። እዛው ጣሊያን ሚላኖ በተከናወነው ማራቶንም አሸናፊው ኢትዮጵያዊው አብዲዋክ ቱፋ ሰይፉ ነው። የፈጀበት ጊዜ ደግሞ ሁለት ሰዓት ከዘጠኝ ደቂቃ ከአራት ሰከንድ ኬንያውያኑ ጁሱስ ኪሙታይና ባርናባስ ኬፕቱም ሁለተኛና ሶስተኛ ወጥተዋል። በሴቶች ምድብ የሚላኖ ማራቶን አንደኛ ከወጣችው ከሉሲ ካቡ አንስቶ እስከ ሶስተኛ ደረጃ ሙሉ ለሙሉ የኬንያውያቱ ሆኗል። ፈረንሳይ መዲና ውስጥ በተከናወነው የፓሪስ ማራቶን የሩጫ ፉክክር ኢትዮጵያዊቷ ጉለሜ ጫላ ሶስተኛ ደረጃ ከማግኘቷ ውጪ ሙሉ ለሙሉ በወንድም በሴትም ፉክክር በኬንያውያን የበላይነት ተጠናቋል። በበርሊኑ ማራቶን ተሳታፊ አትሌቶችና ታዳሚዎች ላይ በስለት ጥቃት ሊደርስ ነው የሚል ዘገባ መውጣቱን ተከትሎ እሁድ በጥርጣሬ የተያዙት ስድስት ሰዎች ላይ ፖሊስ አዲስ ማስረጃ ማግኘት አለመቻሉን ዛሬ አስታውቋል። በበርሊኑ ማራቶን ላይ ጥቃት ለማድረስ ሴራ መጠንሰሱን ፖሊስ ደርሼበታለሁ ብሏል ሲል የዘገበው ዕለታዊው ዲቬልት ጋዜጣ ነበር። እግር ኳስ በአፍሪቃ ኮንፌዴሬሽን ዋንጫ ቅዱስ ጊዮርጊስ በሜዳው ድል ቀንቶታል። ባዳን ግርማ ብቸኛ ግብ የኮንጎ ብራዛቪሉ ካራ ብራዛቪልን ድል አድርጓል። ወደ ታንዛኒያ ቀናው ወላይታ ዲቻ ግን መዲናይቱ ዳሬሰላም ውስጥ ሁለት ለዜሮ ተሸንፏል። የመልሱ ጨዋታ የረቡ ሳምንት አዋሳ ስታዲየም ውስጥ ይከናወናል። የቅዱስ ጊዮርጊስ ደግሞ በተመሳሳይ ቀን ብራዛቪል ውስጥ። በእንግሊዝ ፕሪምየር ሊግ ኮከብ ግባግቢ ሆኖ ለማጠናቀቅ የሚደረገው ግብግብ ተጠናክሯል። ሙሐመድ ሳላህ በቀዳሚነት እየገሰገሰ ነው። የቶትናም ሆትስፐሩ አጥቂ ሃሪ ኬን ግን የሊቨርፑሉ መሐመድ ሳላህን በግብ ክፍያ ልቆ ዘንድሮ ወርቃማውን ጫማ እንደሚያነሳ የሰነቀው ተስፋ አለመምከኑን ተናግሯል። በፕሪምየር ሊጉ እስካሁን 24 ግቦችን ከመረብ ማሳረፍ የቻለው የ24 ዓመቱ የእንግሊዝ ብሔራዊ ቡድን ተሰላፊ ሃሪኬን በግብፃዊው የሊቨርፑል አጥቂ በአምስት ግቦች ይበለጣል። የሁለቱ አጥቂዎች ፉክክር ከመረብ ባረፉ ግቦች ብዛት ብቻ የተወሰነ አይደለም። በፕሪምየር ሊጉ በሦስተኛነት አጠናቆ በቀጣዩ የሻምፒዮንስ ሊግ ውድድር ተሳታፊነትን ከወዲሁ ለማስረገጥ የሚደረግም ትንቅንቅ ነው። ታዲያ ሊጠናቀቅ ስድስት ጨዋታዎች በቀሩት ፕሪምየር ሊግ ሊቨርፑል አ አምስት ጨዋታዎች ይጠብቁታል። 67 ነጥብ ሰብስቦ ለጊዜው ሶስተኛ ደረጃ ላይ ሰፍሯል። ባለበት መቆየት ይችላል አንድ ተስተካካይ ጨዋታ የሚቀረው ቶትናም በሚያደርገው ግጥሚያ ይወሰናል። እንደ ሊቨርፑል 67 ነጥብ የያዘው ቶትናም በአጠቃላይ ስድስት ጨዋታዎች አሉት። ቀጣይ ተስተካካይ ግጥሚያውን የሚያከናውነውም ሰሞኑን ተደጋጋሚ ሽንፈት ከደረሰበት መሪው ማንቸስተር ሲቲ ጋር ነው። ያም በመሆኑ ታዲያ ለቶትናም ፈተና ሳይሆንበት አይቀርም። 71 ነጥብ ሰብስቦ በደረጃ ሰንጠረዡ በሁለተኛነት በሚገኘው ማንቸስተር ዩናይትድ ቅዳሜ ዕለት የሶስት ለሁለት ሽንፈት የገጠመው ማንቸስተር ሲቲ የፊታችን ሰዎችን ቅዳሜ በሚያደርገው ግጥሚያ ላለመሸነፍ አሊያም ግቡን ላለማስደፈር ተጠንቅቆ መጫወቱ ማይቀር ነው። በአንጻሩ ማንቸስተር ሲቲን በሻምፒዮንስ ሊጉ ባለፈው ሳምንት ጉድ ያደረገው ሊቨርፑል በተመሳሳይ ቀን ቅዳሜ የሚገጥመው እስካሁን ለ13 ጊዜያት ሽንፈት ቀምሶ 11ኛ ደረጃ ላይ የሚገኘው በርመስን ነው። በፕሪምየር ሊጉ እስካሁን 53 ግቦችን ያስተናግደው በርመስ በሊቨርፑሉ መሐመድ ሳላ ስንት እንደሚቆጠርበት ለማየት አምስት ቀናት ብቻ መጠበቅ ነው። ሃሪኬን መሪው ማንቸስተር ሲቲ ላይ በርካታ ግቦችን በቀላሉ ያስቆጥራል ማለት ግን ይከብዳል። በፕሪምየር ሊጉ ትናንት አርሰናል ሳውስሃምፕተንን ሶስት ለ ሁለት ሲያሸንፍ ቼልሲ ከዌስትሃም ጋር አንድ እኩል ተለያይቷል። ሻምፒዮንስ ሊግ። በሻምፒዮንስ ሊግ ግጥሚያ ባለፈው ሳምንት በሊቨርፑል የተቀጣው የፕሪሚየር ሊግ መሪ ማንቸስተር ሲቲ የመልስ ጫዋታውን ነገ በሜዳው ያስተናግዳል። የፕሪምየር ሊጉን ዋንጫ ዘንድሮ በአስተማማኝ ሁኔታ ለማንሳት ጫፍ ላይ የደረሰው ማንቸስተር ሲቲ በሻምፒዮንስ ሊጉ ግማሽ ፍጻሜ ለመድረስ ግን ነገ ሊቨርፑል ላይ ከሶስት ግብ በላይ ማስቆጠር ይጠበቅበታል። ያ ማድረግ ግን ለማንቸስተር ሲቲ የሚከብደው ይመስላል። በሁለት ምክንያቶች ማንቸስተር ሲቲ በእንግሊዝ ፕሪሚየር ሊግ ዘንድሮ በመሪነት ለብቻው እየገሰገሰ ስለሚገኝ በሚቀጥለው የሻምፒዮንስ ሊግ ውድድር ላይ ተሳታፊ መሆኑን ከወዲው አረጋግጧል። በአንጻሩ በፕሪሚየር ሊጉ ሶስተኛ ሆኖ በመጨረስ በቀጣዩ ሻምፒዮንስ ሊግ ተሳታፊ ለመሆን አጣብቂኝ ውስጥ የገባው ሊቨርፑል በነገው ጨዋታ ወደ ሜዳ የሚያቅናው በሶስት ግብ ልዩነት ልቆ ነው። በዚያ ላይ ከማንቸስተር ሲቲ ይልቅ የነገው ጨዋታ ለሊቨርፑል የሞት ሽረት ነው። የስፔኑ ባርሴሎና በመጀመሪያው የሻምፒዮንስ ሊግ ጨዋታ አራት ለአንድ ካንኮታ አኩተው የኢጣሊያኑ ሮማ ጋር ነገ በተመሳሳይ ሰዓት ለመግጠም ወደ ጥንታዊቷ ሮም ከተማ ኦሎምፒኮ ስታዲዮም አቅንቷል። ረቡዕ የጀርመኑ ኃያል ባየር ሚዩንሽን ከሌላኛው የስፔን ቡድን ሴቪላ ጋር ሚዩንሽን ከተማ በሚገኘው አሊያንስ አሬና ስታዲየም ይጋጠማል። ባየር ሚዩንሽን የመልስ ጨዋታውን የሚያካሄደው በሜዳው በመሆኑና ና በመጀመሪያው ጨዋታ ሁለት ለአንድ በማሸነፉ የተሻለ እድል አለው። በሻምፒዮንስ ሊጉ ሩብ ፍጻሜ የመልስ ጨዋታቸውን ከሚያደርጉ ሶስት የስፔን ቡድኖች አንዱ የሆነው ሪያል ማድሪድ በበኩሉ የጣሊያኑ ጁቬንቱስን በሜዳው ሳንቲያጎ በርናቢዮ አስተናግዳል። ጁቬንቱስ ረቡዕ ሁለት ሪያል ማድሪድን በሜዳው ለመጣል ከሶስት ግብ በላይ ማስቆጠር ይጠበቅበታል። ቀደም ሲል ለቼልሲና ለሊቨርፑል ተሰልፎ የተጫወተው ፈርናንዶ ቶሬዝ በዚህ የውድድር ዘመን ማብቂያ አትሌቲኮ ማድሪድን እንደሚለቅ አስታውቋል። የ34 ዓመቱ አጥቂ ፈርናንዶ ቶሬዝ በቡድኑ ለሌሎች ተጫዋቾች መንገድ ለማመቻቸት ገለል ማለቱ ጊዜው እንደሆነ ተናግሯል። ስለ ወደፊት እጣ ፈንታው ግን ምንም ያለው ነገር የለም። ሊጠናቀቅ ሰባት ዙር ጨዋታዎች በሚቀሩት የስፔን ላሊጋ አትሌቲኮ ማድሪድ በ68 ነጥብ በሁለተኛ ደረጃ ላይ ይገኛል። መሪው ባርሴሎና 79 ነጥቦች አሉት። ዛሬ ማታ አትሌቲኮ ቢልባው እና ቪላሪያል ይጋጠማሉ። የመኪናች ቅድምድም ዘንድሮ በፎርሙላ አንድ የመኪና አሽቅድምድም እንደ ባለፈው ዓመት የዙር ውድድር አጠቃላይ አሸናፊ ይሆናል ተብሎ የተገመተለት የብሪታንያው አሽከርካሪ ሉዊስ ሃሚልተን አጀማመሩ አልተሳካለትም። የመርሴዲስ አሽከርካሪው ሉዊስ ሃሚልተን በዘንድሮ ሁለት ውድድሮች በጀርመናዊው ሰባስቲያን ፌትል ተሸንፏል። የፌራሪ አሽከርካሪው ሰባስቲያን ፌትል የትናንቱ የባህሬን ውድድር ድልን ጨምሮ ሉዊስ ሃሚልተንን በ17 ነጥብ ልዩነት እየመራ ነው። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመድማል። ማንተጋፍቶት ስለሽነኝ። አስተያየትና ጥቆማቸው ያለን መልካም ጊዜ። ጤና ይስጥልኝ።